በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት በአስቸኳይ እንዲቆም ዓለም አቀፉ ማህበረሰብ ጥሪ እያቀረበ ነው። ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና ኢጋድ የጦርነቱ መቀስቀስ እንዳሳሰባቸው ገልጠው ሁሉም አካላት በአስቸኳይ ግጭቱን እንዲያቆሙ ሲሉ ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ትናንት በሰጡት መግለጫ ሁኔታው እንዳስደነገጣቸው ገልጠው የግጭቱ ተሳታፊዎች ግጭቱን በማቆም ሰላም ለሰላም የሚደረገውን ጥረት እንዲቀጥሉ ሲሉም ጠይቀዋል። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዋና ጸሐፊው በተያያዘም ጠቅላይ ሚኒስትር አብይ አህመድን በዛሬ ዕለት ማነጋገራቸው ተዘግቧል። ሐሙስ ነሐሴ 19 2014 ዓ ም ጤና ስጥልኝ እንደምን አመሻችሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤልያስ አስማረ የቴክኒክ ምህንድስናው ደግሞ ኦድሪስ ሪገስ ነው የሚመራለን። እስከ ምሽቱ አራት ሰዓት በተለያዩ ዝግጅቶቻችን አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና ከእንግዲ ወልዴ። ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ። ከምሽቱ የዓለም ዜና ጋር እንግዲ ወልዴ ነኝ። ትናንት ዳግም የተቀሰቀሰው የሰሜን ኢትዮጵያው ጦርነት ዛሬም ቀጥሎ ውሏል። የፌዴራሉ መንግስትና ህወሓት የተኩስ አቁሙን በማፍረስ እየተወነጃጀሉበት ያሉትና ትናንት ሌሊት የተጀመረው ውጊያ ዛሬም ለሁለተኛ ቀን ቀጥሎ መዋሉን የራያ ቆቦ አካባቢ ነዋሪዎች ተናግረዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ዛሬ ወልዲያ ላይ ባስተላለፉት መልእክት ህወሓት በሰሜን ወሎ በኩል ከፈተብን ያሉትን ወታደራዊ ጥቃት መከላከያ ሰራዊት፣ የአማራ ልዩ ኃይልና ሚሊሻው በመመከት ላይ ነው ብለዋል። ህወሀት በበኩሉ ጦርነቱን የጀመሩት የፌዴራል መንግስቱና የአማራ ልዩ ኃይል መሆናቸውን በመግለጽ ላይ ነው። በተያያዘ ዜና በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት በአስቸኳይ እንዲቆም ዓለም አቀፍ ማኅበረሰቡ ጥሪ እያቀረበ ነው። ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ኅብረትና ኢጋድ የጦርነቱን መቀስቀስ እንዳሳሰባቸው ገልጸው ሁሉም አካላት በአስቸኳይ ግጭት እንዲያቆሙ ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ትናንት በሰጡት መግለጫ ሁኔታውን እንዳስደነገጣቸው ገልጸው የግጭቱ ተሳታፊዎች ግጭቱን በማቆም ለሰላም የሚደረገውን ጥረት እንዲቀጥሉ መጠየቃቸው ይታወቃል። በሌላ በተያያዘ ዜና ጦርነቱ ዳግም መቀስቀሱ በተገለጸበት በትናንትናው ዕለት የትግራይ ባለሥልጣናት ለሰብአዊ አገልግሎት የምጠቀመውን ነዳጅ ዘርፈውኛል ሲል የዓለም ምግብ ፕሮግራም አስታውቋል። የድርጅቱ ዋና ዳይሬክተር ዴቪድ ቢዝሊ የዓለም ምግብ ፕሮግራም በትግራይ ክልል ለእርዳታ ስራው የሚጠቀመውን 570 ሺህ ሊትር ነዳጅ የትግራይ ባለሥልጣናት ሰርቀዋል ብለዋል። አድማጮች፣ የሁለቱንም ዘገባዎች ዝርዝር በዕለቱ አብይ ርዕስ እናቀርባለን። ትናንት በአንጎላ የተካሄደው ምርጫ ቆጠራው ዛሬ በመካሄድ ላይ ሲሆን በብሔራዊ ምርጫ ቦርዱ የወጡ ጊዜያዊ ውጤቶች እንደሚያሳዩት ገዢው ኤምፒኤልኤ በመምራት ላይ ነው። ሆኖም ተቃዋሚው ዩኒታ ጊዜያዊ ውጤቱን ተአማኒነት የለውም ሲል አጣጥሎታል። ሮይተርስ የኮሚሽኑን መግለጫ ጠቅሶ እንደዘገበው እስካሁን 86 በመቶ የሚሆነው ድምፅ የተቆጠረ ሲሆን ሀገሪቱ ከፖርቹጋል ቅኝ አገዛዝ ነጻ ከወጣችበት እንደ አውሮፓውያን አቆጣጠር 1975 ዓ.ም ጀምሮ በስልጣን ላይ ያለው ኤምፒኤልኤ ከመራጩ ህዝብ 66.65 በመቶውን፣ ተቃዋሚ ዩኒታ ደግሞ 33.85 ድምፅ አግኝተዋል። ዘገባው አክሎም እንዳመለከተው የምርጫ ኮሚሽኑ አጠቃላይ የድምፅ ሰጪዎች ቁጥርና አካባቢያዊ የውጤት ስርጭትን የመሰሉ ቁልፍ የሆኑ የሀያዝ መረጃዎችን አላቀረበም። ተቃዋሚውን ዩኒታ ወክለው ለምክትል ፕሬዝደንትነት የሚወዳደሩት አቤል ቺቭኩቭኩ ውጤቱ የሚታመን አይደለም ብለዋል። ከሁሉም የአገሪቱ ግዛቶች የድምፅ መስጫ ጣቢያዎቻችን ያገኘነው ጊዜያዊ ውጤት እያሸነፍን እንደሆነ እያመለክቱ ነው ብለዋል። ውጤቱ ከተረጋገጠ አብዛኛውን መቀመጫ የሚይዘው ኤምፒኤልኤ ፕሬዝዳንት ጃኦ ሮሬንሶን ሌላ ሁለተኛ የአምስት ዓመት የስልጣን ዘመን ይጨምረላቸዋል። የፖለቲካ ተንታኞች የትናንቱን ምርጫ ለተቃዋሚው ዩኒታ እስካሁን ያልተገኘ ጥሩ የማሸነፊያ አጋጣሚ ነበር ሲሉ ይናገራሉ። ለዚህም አንጎላውያን ከሀገሪቱ የነዳጅ ምርት ሀብት ድርሻ ተጠቃሚ አላደረገንም በሚል በገዢው ኤምፒኤል ላይ ያላቸውን ቅሬታ እየጨመረ መምጣቱን እንደ ምክንያት ይጠቅሳሉ። የዛሬው የኮሚሽኑ ውጤት እወጃ በአስደናቂ ሁኔታ ፈጣን ነው ተብሏል። እንደ አውሮፓን አቆጣጠር በ2017 ዓ ም በተካሄደው ምርጫ ውጤቱ የታወጀው ከሁለት ሳምንታት በኋላ ነበር። ዩኒታና ኤምፒኤልኤ ሀገሪቱ ከፖርቹጋል ነጻ ከወጣችበት እንደ አውሮፓን አቆጣጠር ከ1975 ዓ ም ጀምሮ ተፎካካሪዎችና ባላንጣዎች ሆነው ቆይተዋል። ሁለቱ ወገኖች ያዝ ለቀቅ እያደረጉ ለ25 ዓመታት የእርስ በርስ ጦርነት አካሂደዋል። በዚህም በመቶ ሺህ የሚቆጠሩ ሰዎች ሕይወታቸውን አጥተዋል። የ2017ቱም ሆነ የአሁኑ ምርጫ ሁከትን አላስከተሉም። የጸጥታ ጥናቶች ተቋም የተሰኘው አካል ግን ኤምፒኤልኤ የምርጫውን ውጤት በማጭመርበር አሸነፍ ያለው ካለ ብጥብጥ ይከተላል ብሏል። ድምፅ ሰጪዎች የሆነውን ሊያምኑ አልቻሉም ሲሉ አንጎላዊ የፖለቲካ ተንታኝ ክላውዲዮ ሲልቫ ዛሬ ለሮይተርስ ተናግረዋል። በድምፅ ሰጪዎች ከውጤት ሰንጠረዥ ላይ የተነሱ ፎቶዎች የምርጫ ኮሚሽኑ ካሳወቀው ውጤት ጋር የሚቃረኑ ናቸው ባይ ናቸው። የሰው ሕይወት የሚቀጥፉ ተቃውሞዎች፣ ጠንካራ ድርቅና የምርጫ ውዝግቦች ባሉባት ሶማሊያ በአገሪቱ የሚገኙ የመገናኛ ብዙኃን ለጥቃት ተጋልጠዋል ይለናል የቪኦኤው መሐመድ ዳይሴን ከሞቃዲሹ በላከው ዘገባ። ዳይሴን የመገናኛ ብዙሀን ማኅበራትን ጠቅሶ እንደዘገበው በሶማሊያ ጋዜጠኞች ላይ የሚፈጽመው በዘፈቀደ መታሰር፣ ዛቻና ድብደባ እየጨመረ መጥቷል። ምርጫው ሊዘገይ ይችላል በሚል ባህርጌሳ የተቀሰቀሰን ኃይል የተቀላቀለበት ተቃውሞን ሲዘግቡ የነበሩ አብዲናሲር ኑር እና አህመድ ዛኪ መሐሙድ የተባሉ የሆራያ 24 ቴሌቪዥን ጋዜጠኞች ከሁለት ሳምንት በፊት በፖሊስ ታግተዋል። ከቪኦኤ ጋር በስልክ የተነጋገሩ ባህርጌሳ የሚገኙ ጋዜጠኞች እንዳሉት ፖሊስ በመጀመሪያ ጋዜጠኞቹን ወደ ወንጀል ምርመራ ክፍል ወስዷቸው የነበረ ቢሆንም በኋላ ግን ወደ ማንደራ እስር ቤት አዛውረው ትናንት ረቡዕ ለቃቸዋል። የሶማሌ ጋዜጠኞች ሲንዲኬት የተባለው ተቋም እንዳለው ፖሊስና የደህንነት ተቋሙ በመገናኛ ብዙሀን ላይ ጥቃት ቢያደርስም አብዛኛውን ጊዜ ለጥቃቱ ተጠያቂነት አይኖርም። የሶማሊያ ፌዴራል ፖሊስ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ባለፈው ሐምሌ በፖሊስ በተሰጠው መግለጫ ግን አንድ ጋዜጠኛ ላይ ጥቃት ፈጽሟል የተባለ አባሉን በቁጥጥር ስራው እያለው ብሏል። ባለፈው እሁድ በሞቃዲሺው የአይን ምስክሮች ከፖሊስ በተተኮሰ ባሉት ጥይት የተመታ የኤም 24 የቪዲዮ ጋዜጠኛ አስቸኳይ የቀዶ ጥገና ሕክምና ተደርጎለታል። ጉዳት የደረሰበት አህመድ ኑር በሀያት ሆቴል ባለፈው ሳምንት የደረሰውን ጥቃት በመዘገብ ላይ ነበር። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። ዩናይትድ ስቴትስ የኢራን ኒውክሌር ስምምነት እንዲያንሰራራ ለማድረግ የቀረበውን ሐሳብ እየመዘነች ባለበት ወቅት የእስራኤሉ ጠቅላይ ሚኒስትር ስምምነቱ ኢራንን ኒውክሌር ከማበልጸግ አያግታትም በሚል አጣጥለውታል። ጠቅላይ ሚኒስትር ያይር ላፒድ አያይዘውም ኢራን የኒውክሊየር መሳሪያ እንዳይኖራት ለማስቆም እስራኤል ትንቀሳቀሳለች ብለዋል። የሊንዳ ግራንድስታይንን ዘገባ ኤደን ገርመው እንደሚከተለው ታቀርበዋለች። እስራኤል ዩናይትድ ስቴትስ ከኢራን ጋር የጀመረችውን የኒውክሌር ስምምነት እንዲቆም አጠቃላይ የሆነ የህዝብ ግንኙነት ስራ እየሰራች ነው። ጠቅላይ ሚኒስትር ያይር ላፒድ ኢራን ድርድሩን ለራሷ በሚያመቻት መንገድ ጠምዝዘዋለች ሲሉ ወቅሰዋል። ላፒድ ስምምነቱን መጥፎ ሲሉ የጠሩት ሲሆን በየአመቱ መቶ ሚሊዮን ዶላር ለኢራን መስጠት ማለት የመካከለኛው ምስራቅ ሀገራት ደህንነት እንዲናጋና በዓለም ዙሪያ ሽብር እንዲስፋፋ የሚያደርግ ነው ብለዋል። ላፒድ ኢራን በገንዘቡ ትምህርት ቤቶችና ሆስፒታሎችን ከመገንባት ይልቅ በማዕከላዊ ምስራቅ በሚገኙ የአሜሪካ መቀመጫዎች ላይ ጥቃት እንዲደርስ ማድረግ፣ ሂዝቦላ ሐማስና እስላማዊ ጅሃድ እንዲጠናከሩ ለማድረግ ታውለዋለች ብለዋል። አክለውም ማናቸውም ስምምነቶች እስራኤል የኢራንን ኒውክሌር መታጠቅን ለማስቆም የምታደርገውን ጥረት ሊገታ አይችልም ብለዋል። ይሁን እንጂ ይሄ የእስራኤል ስምምነቱን ያለማመንና መጠራጠር የፕሬዚዳንት ጆ ባይደንን ሳ ሐሳብ የሚያስቀይር አይመስልም። ይህም ሊሆን የቻለው እንደ ኤሮፓያን አቆጣጠር በ2018 ዓ ም ፕሬዚዳንት ዶናልድ ትራምፕ ከቀደመው የኒክሌር ስምምነት እንዲወጡ እስራኤል ባደረገችው ግፊት የተነሳ ነው። በዚህ የተነሳም በአሁን ሰዓት ኢራን ከምንጊዜውም በላይ የኒክሌር ቦምብ ለመታጠቅ ቅርብ ሆናለች። ምንም እንኳን ኢራን ኒክሌር የምታበለጽገው ሰላማዊ ለሆነና ለሀይል አቅርቦት ብቻ መሆኑን ብታስታውቅም እስራኤል ግን በጉዳዩ ላይ እምነት የላትም። ይህም በእስራኤልና በዩናይትድ ስቴትስ ግንኙነት ላይ ውጥረት እንዲነግስ አድርጉ በዚህ ጉዳይ ላይ አስተያየታቸውን የሰጡት የቀድሞ የእስራኤል በተባበሩት መንግስታት አምባሳደር ዳኒ ዳኖን በአጋር ሀገራቶች መካከል አለመስማማት ያለ ሲሆን፣ ስጋታችንን በይፋ መናገር አለብን ብለዋል። በተመሳሳይ የቀድሞ የእስራኤል ዋና የደህንነት ቢሮ ኃላፊ ብርጋዴር ጄኔራል ዮሲ ኩፐር ቫስር እስራኤል ኢራንን ለማስቆም የቻለችውን ሁሉ ማድረግ አለባት ብለዋል። እኔን የሚያሳስበኝ አሜሪካኖቹ የኢራን የኒውክሌር መርሃ ግብር ለመጠበቅና ምንም ነገር እንዳይገጥመው ደፋ ቀና በሚሉበት ሰዓት እስራኤል ብቻዋን መስራቷ ነው። ነገሮችን ማድረጋችን አይቀርም፣ ነገር ግን ስናደርጋቸው በድብቅ መሆኑ ስለማይቀር የአበኛ እና በዩናይትድ ስቴትስ መካከል ውጥረት ይፈጥራል። ጄነራሉ አክሎም እስራኤል የኢራን የኒውክሌር ማበልጸጊያ ላይ አደጋ ልትጥል ትችላለች ብለዋል። እስራኤል እንዳለችው በኢራን ላይ እርምጃ የምትወስድ ከሆነም ውጤቱ መላው መካከል ኛ ምስራቅን አልፎ ዓለምን የሚያናውጥ ይሆናል። በሰሜን ምስራቅ ሶሪያ በሚገኙ ሁለት የዩናይትድ ስቴትስ ጦር ይዞታዎች ላይ በሮኬት ጥቃት ለመፈጸም የዋሉ ናቸው የተባሉ መሳሪያዎችን ማውደሙን የአሜሪካ ጦር ትናንት አስታወቀ። የአሜሪካ ማዕከላዊ እዝ ይፋ ያደረገውን መግለጫ ጠቅሶ የአሜሪካ ድምጹ ክሪስ ሃናስ እንደዘገበው በአጥቂ ሄሊኮፕተሮች በታገዘው ድብደባ ሁለት ወይም ሶስት በኢራን እንደሚደገፉ የሚጠረጠሩ ሚሊሺያዎች ሲገደሉ ለሮኬት ማስወንጨፋ የዋሉ ተሽከርካሪዎችና ሌሎች መሳሪያዎች ወድመዋል። የአሜሪካ የማዕከላዊ እዝ ይፋ ያደረገውን መግለጫ ጠቅሶ የአሜሪካ ድምጹ ክሪስ ሃናስ እንደዘገበው በአጥቂ ሄሊኮፕተሮች በታገዘው ድብደባ ሁለት ወይም ሶስት በኢራን እንደሚደገፉ የሚጠረጠሩ ሚሊሻዎች ሲገደሉ ለሮኬት ማስወንጨፋ የዋሉ ተሽከርካሪዎችና ሌሎች መሳሪያዎች ወድመዋል። አንድ የአሜሪካ ጦር አባል ለቀላል ጉዳት ሕክምና እንደተደረገለትም ሪፖርቱ ጠቁሟል። ዩናይትድ ስቴትስ ከኢራን ጋር ግጭት ውስጥ መግባት አትፈልግም ሰዎቻችንን ለመከላከል ግን አስፈላጊውን እርምጃ እንወስዳለን ብሏል። መግለጫው በምስራቅ ሶሪያ የሚገኙ ከኢራን እስላማዊ አብዮታዊ ዘብጓድ ጋር ግንኙነት ያላቸው ቡድኖች ሲጠቀሙበት የነበረን መሳሪያ ማከማቻና ሌሎች አገልግሎት ሰጪ መሠረተ ልማቶችን ከአየር መደብደቡን የዩናይትድ ስቴትስ ጦር ትናንት ማክሰኞ አስታውቆ ነበር። ኢራን ከተጠቀሰው ቦታ ጋር ምንም ግንኙነት የለኝም ስትል ትናንት ገልጻለች። በሶሪያ የእርስ በርስ ጦርነት የኢራን ኃይሎች የፕሬዚዳንት ባሺር አልአሳድ ኃይሎችን በመደገፍ በሀገሪቱ ይገኛሉ። በኩርዶች ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ጋር በመሆን የእስላማዊ መንግስት አይሲስ ተዋጊዎችን ለመውጋት ዩናይትድ ስቴትስ ዘጠኝ መቶ የሚሆኑ ወታደሮቿን አስፍራለች። በመጨረሻም አድማጮች የዲፕሎማሲ ስራዎችን ለማሳለጥ እንዲቻል በመሪዎቼ ላይ የተጣለው የጉዞ እገዳ ይነሳልኝ ሲል ታሊባን ጠየቀ። የተባበሩት መንግስታት የጸጥታው ምክር ቤት እገዳውን በማንሳት በጉዳዩ ላይ ለሁለት ተከፍሏል። የጸጥታው ምክር ቤት አባላት ለታሊባን መሪዎች የተሰጠውን ጊዜያዊ የጉዞ ፍቃድ ለማራዘም ባለመስማማታቸው የውጭ ጉዳይ ሚኒስትሩን አሚር ካን ሙታቂን ጨምሮ ለአስራ ሶስት የታሊባን መሪዎች የተሰጠው ፈቃድ ባለፈው አርብ ተቃጥሏል ሲል የቪኦኤው አያዝጉል ከኢስላማባድ የላከው ዘገባ አመልክቷል። የጉዞ እገዳው ለውይይትና ለግንኙነት በር የመዝጋትን ያህል ይቆጠራል፣ ችግሮችን በሰላማዊ መንገድ ለመፍታት ለሚደረግ ጥረት እንቅፋት ነው፣ ሲሉ በኳተር የሚገኝ የታሊባን የፖለቲካ ቢሮውን የሚመሩት ሱሄል ሻሂን ለቪኦኤ ተናግረዋል። በእንደ አውሮፓውያን አቆጣጠር 2011 ዓ ም በወጣው የጸጥታው ምክር ቤት ውሳኔ መሠረት በድምሩ 135 የሚሆኑ የታሊባን ባለሥልጣናት የሀብትና የጉዞ እገዳን ጨምሮ አጠቃላይ ማዕቀብ ተጠሎባቸዋል። ጊዜያዊ ፍቃድ ሲሰጣቸው የቆዩት 13 ባለሥልጣናት ከምክር ቤቱና ከአሜሪካ ጨምሮ ከሌሎች ሀገራት ባለስልጣናት ጋር ለሚያደርጉት የሰላም ንግግር መጓዝ እንዲችሉ ታስቦ የተደረገ ነበር። በአብዛኛው የአፍጋኒስታን ክፍል የሁለተኛ ደረጃ ትምህርት ለሴቶች መከልከሉን በመቃወም የጸጥታው ምክር ቤት የአፍጋኒስታን ማዕቀብ ኮሚቴ ለሁለት የአገሪቱ የትምህርት ሚኒስትሮች ተሰጥቶ የነበረውን ጊዜያዊ ጉዞ ፍቃድ ባለፈው ሰኔ መሰረዙን የቪኦኤው አያዝ ጎል ዘገባ ጨምሮ አመልክቷል። ባለፈው ወር የአልቃይዳው መሪ አይመን አልዛውሂሪን በካቡል እምብርት በሚገኘው ቤቱ እያለ በድሮን መታ መግደሏን አሜሪካ አስታውቃለች። የአልዛውሂሪ በዛ መገኘት ታሊባን በጸረ ሽብር ላይ የገባውን ቃል ስለማክበሩ ጥያቄ አስነስቷል። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተፈጽመዋል። ከቀሪ ፕሮግራሞቻችን ጋር አብራችሁ እንድትቆዩ እየጋበዝኩ በእኔ በኩል መልካም ምሽት እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችንን ነው። ሐሙስ ነሐሴ 19 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ ናቸው። የዕለቱ ዋና አዘጋጅ ሰለሞን አባተ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያው ናት። በቀጥታ ስርጭት የምስልና ድምፅ አቀናባሪው ደግሞ ራም ማክሊን ነው። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምወስዳችሁ። ቀደም ብለን በመግቢያችን ያስተዋወቅነው ዘገባ ነው። የልቱ አብይ ርዕስ በሰሜን ኢትዮጵያ ዳግም የተቀሰቀሰው ጦርነት በአስቸኳይ እንዲቆም ሲል አል እንዲቆም ሲሉ ዓለም አቀፍ የማህበረሰብ አባላት ጥሪ እያቀረቡ ነው። ዩናይትድ ስቴትስ፣ የአፍሪካ ህብረት፣ የአውሮፓ ህብረትና ኢጋድ የጦርነቱ መቀስቀስ እንዳሳሰባቸው ገልጠው ሁሉም አካላት በአስቸኳይ ግጭቱን እንዲያቆሙ ሲሉ ተማጽነዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ትናንት በሰጡት ጋዜጣዊ መግለጫ ሁኔታው እንዳስደነገጣቸው ገልጠው የግጭቱ ተሳታፊዎች ግጭቱን በማቆም ለሰላም የሚደረገውን ጥሪ ጥረት እንዲቀጥሉ መጠየቃቸው ይታወቃል። በተያያዘ ዜና ጦርነ የሃይማኖቱ ዳግም መቀስቀሱ በተገለጸበት በትላንትና ዕለት የትግራይ ኃይሎች ለሰብአዊ አገልግሎት የምንጠቀምበትን ነዳጅ ዘርፈውኛል ሲል የዓለም ምግብ ፕሮግራም ማስታወቁም ይታወሳል። የድርጅቱ ዋና ዲሬክተር ዴቪድ ቢስሊ እንዳሉት በትግራይ ኃይሎች የተዘረፈው የዓለም ምግብ ፕሮግራም በትግራይ ክልል ውስጥ ለእርዳታ ስራው የሚጠቀምበት 5700 ሊትር ነዳጅ መሆኑን ጠቁሟል። የተባበሩት መንግስታት፣ የዩናይትድ ስቴትስ እና የኢትዮጵያ መንግስትም ድርጊቱን ያወገዙ ሲሆን በህወሓት በኩል የተሰጠውን ምላሽ ቆየት ብለን እናሰማለን። ኬኔዲ አባተ ዝርዝሩን አድርሶናል። ለወራት የዘለቀው የተናጥል የተኩስ አቁም ስምምነት ፈርሶ ትናንት ነሐሴ 18 በህወሓትና በፌዴራል መንግስት ኃይሎች መካከል ዳግም የተቀሰቀሰው ጦርነት አሳስቦናል ያሉ አለም አቀፍ አካላት የሰላም ጥሪ በማቅረብ ላይ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ የኢትዮጵያ መንግስትና ህወሓት ግጭቱን በዘላቂነት ለመፍታት ለሰላም የሚደረገውን ጥረት አጠናክረው እንዲቀጥሉ እን ጠይቃለን ብለዋል። ከአምስት ወራት በፊት በሰሜን ኢትዮጵያ የተኩስ አቁም ስምምነት ነት ታውጆ እንደነበር ያስታወሱት ብሊንከን ይህም ግጭቱ እንዲቀንስ ያደረገና ህይወትን ለመታደግ ያስቻለ እንደነበር ነው የገለጹት። ይሁን እንጂ ዳግም ጦርነት መቀስቀሱ ይህን ሁኔታ አደጋ ላይ ይጥላል የሚል ስጋት እንዳላቸው ጠቅሰዋል። ሁሉን አካታች የፖለቲካ ሂደት እንዲጀመር የተያዘውን እቅድም ያዘገያል ነው ያሉት ሚኒስትሩ። አክለውም ዳግም ወደ ግጭት መመለስ የዜጎችን ስቃይና የሰብአዊ መብት ጥሰት እንደሚያባብስ እንዲሁም ተጨማሪ ኢኮኖሚያዊ ችግሮችን እንደሚያስከትል አንስተዋል። የኢትዮጵያን ሰላምና ደህንነት ለማደፍረስ ለሚጥሩ አካላት በር እንደሚከፍትም ነው የገለጹት። የኢትዮጵያ መንግስት ተደራዳሪ ቡድን ማቋቋሙንና ወደ ውይይት ለመሄድ ያለውን ፍላጎት እንረዳለን ያሉት ሚስተር ብሊንከን ሁሉም ወገኖች በሰብአዊ ተዋናዮች የሚደረገውን የምግብና የነዳጅ አቅርቦት ሂደት እንዲያከብሩና ሰብአዊ እርዳታን ለወታደራዊ ተልእኮ መጠቀሚያ ከማድረግ እንዲቆጠቡ እንዲሁም መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ እንዲሰሩ ጥሪ አቅርበዋል። ዩናይትድ ስቴትስ ለኢትዮጵያ ሉዓላዊነትና የግዛት አንድነት መጠበቅ ቁርጠኛ አቋም እንዳላትና የሀገሪቱን ሰላምና ህክምና መረጋጋት እንደምትሻም አጽንኦት ሰጥተዋል። ኢትዮጵያ ያጋጠሟትን ሁለንተናዊ ፈተናዎች ለመቅረፍ ከመላው ኢትዮጵያውያን ጋር ለመስራት ዝግጁ ነን ሲሉም በመግለጫቸው አመልክተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ባወጡት መግለጫ ደግሞ በኢትዮጵያ ወታደራዊ ግጭት መቀስቀሱን የሚገልጹ ሪፖርቶች መውጣታቸው እጅግ እንዳሳሰባቸው ገልጸው ግጭቱ በአስቸኳይ እንዲቆም በአጽንኦት ጥሪ አቅርበዋል። በግጭቱ የተሳተፉ አካላት ሰላማዊ መፍትሄ ለማምጣት በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ኦሉሴጉን ኦባሳንጆ በኩል ንግግራቸውን እንዲቀጥሉ ማሳስበዋል። ይሁን እንጂ በራሱ በአፍሪካ ህብረት ላይ የሚሆን በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ ላይ እምነት እንደሌለው ህወሓት መግለጹ ይታወሳል። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁም እንዲሁ ግጭቱ በአስቸኳይ እንዲቆም በመጠየቅ ተመሳሳይ መልእክት አስተላልፈዋል። በሰሜን ኢትዮጵያ ዳግም ግጭት መቀስቀሱ በሰላም ተስፋ ላይ ጥላ የሚያጠላ ነው ያሉት የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይና የህብረቱ ኮሚሽን ምክትል ፕሬዚደንት ጆሴፍ ቦሬል በበኩላቸው ሁኔታው ወደ ለየለት ጦርነት ከመቀየሩ በፊት ሁሉም አካላት ግጭቱን እንዲያረግቡ ሲሉ ጥሪ አቅርበዋል። የጦርነቱ ዳግም መቀስቀስ በከፍተኛ ሁኔታ እንዳስደነገጣቸው እና እንዳሳዘናቸው የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽም ውጊያው ቆሞ በኢትዮጵያ መንግስትና በህወሓት መካከል የሰላም ውይይት ለማድረግ የተጀመረው ጥረት እንዲቀጥል መጠየቃቸውን መዘገባችን ይታወሳል። በተያያዘ ዜና ጦርነቱ መቀስቀሱ በተገለጸበት በትናንትናው ዕለት የትግራይ ኃይሎች ለሰብአዊ አገልግሎት የምጠቀመውን ነዳጅ ዘርፈውኛል ሲል የዓለም ምግብ ፕሮግራም አስታውቋል። የድርጅቱ ዋና ዳይሬክተር ዴቪድ ቢዝሊ በትዊተር አድራሻቸው ባቀረቡት ክስ የዓለም ምግብ ፕሮግራም በትግራይ ክልል ለእርዳታ ስራው የሚጠቀመውን 570 ሺ ሊትር ነዳጅ የትግራይ ኃይሎች ሰርቀዋል ብለዋል። ምግብ ለማድረስ ነዳጅ ከሌለን ሚሊዮኖች ይራባሉ ያሉት ዋና ዳይሬክተሩ ድርጊቱን አስጸያፊና አሳፋሪ ሲሉ ኮንነዋል። ይህ ነዳጅ አሁኑኑ እንዲመለስ እንፈልጋለን ሲሉም አሳስበዋል። ድርጅቱ ያቀረበውን ክስ ተከትሎ የተባበሩት መንግስታትና ዩናይትድ ስቴትስ ድርጊቱን እንደሚያወግዙ አስታውቀዋል። ይህን በማስመልከት የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫ የትግራይ ኃይሎች የነዳጅ ዝርፊያውን መቀሌ ወደሚገኘው የዓለም ምግብ ፕሮግራም መጋዘን በኃይል ገብተው መፈጸማቸውን ገልጸው ድርጊቱን አውግዘዋል። Uh, this morning, on August 24th, a uh, World Food Program warehouse in Mekelle was forcibly entered by Tigrayan forces. who took 12 fuel trucks tankers with 570,000 liters of fuel. ዛሬ ጠዋት ነሐሴ 18 የትግራይ ኃይሎች መቀለያ የሚገኘው የዓለም ምግብ ፕሮግራም መጋዘን ውስጥ በኃይል በመግባት 570,000 ሊትር ነዳጅ የያዙ 12 የነዳጅ ታንከር የጫኑ መኪኖችን ወስደዋል። በስፍራው የነበሩ የድርጅቱ ሠራተኞች ይህን ዘረፋ ለማስቆም ያደረጉት ጥረት አልተሳካም። ነዳጁ ምግብ፣ ማዳበሪያና ሌሎች የእርዳታ ቁሳቁሶችን ለማድረስ ለሰብአዊ አገልግሎት ብቻ የሚውል ነበር። ይህ ነዳጅ መወሰዱ በመላው ሰሜን ኢትዮጵያ ለማህበረሰቡ በሚደረገው የሰብአዊ አገልግሎት ላይ ተጽዕኖ ያሳድራል። በሰብአዊ ተግባር ላይ የሚፈጸመውን ማንኛውንም ዘረፋ እናወግዛለን። ሁሉም አካላት ዓለም አቀፍ የሰብአዊ ሕጎችን እንዲያከብሩ የሰብአዊ ሰራተኞችን፣ ተግባራትን ቁሳቁሶችን እንዲያከብሩም እንጠይቃለን። ዩናይትድ ስቴትስም በትግራይ ኃይሎች ተፈጽሟል የተባለው የነዳጅ ዝርፊያ እንዳሳሰባት ገልጻ ድርጊቱን አውግዛለች። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ በትዊተር አድራሻው ባወጣው መግለጫ ዩናይትድ ስቴትስ በህወሀት የተወሰዱ 12 የነዳጅ መኪኖች ጉዳይ እንዳሳሰባት በመግለጽ የተባበሩት መንግስታትን ሀሳብ ትጋራለች ብሏል። ነዳጁ አስፈላጊ የህይወት አደን ሰብአዊ ድጋፎችን ለማድረስ ያገለግል እንደነበር የጠቀሰው ቢሮው ሰብአዊ እርዳታ ለተቸገሩ ኢትዮጵያውያን እንዳይደርስ የሚያግድ ማንኛውንም ተግባር እናወግዛለን ሲልም አክሏል። የኢትዮጵያ መንግስትም እንዲሁ ድርጊቱን በማውገዝ ባወጣው መግለጫ የተዘረፈው ነዳጅ እንዲመለስ የሰብአዊ ድርጅቶችም የቀረበውን ማስረጃ ከግምት በማስገባት የሽብር ቡድን ባለው ህወሀት ላይ ግልጽ የሆነ ተጠያቂነትን እንዲያሰፍኑ እንዲሁም ዓለም አቀፉ ማህበረሰብ ወደ ትግራይ የሚገባው እርዳታ ለህዝቡ እየደረሰ ስለመሆኑ ማስተማመኛ እንዲሰጥ ሲል ጠይቋል። የትግራይ ኃይሎች ከመቀሌው የዓለም ምግብ ፕሮግራም የነዳጅ ዝርፊያ መፈጸማቸውን በተመለከተ ለቀረበው ክስ የትግራይ የውጭ ጉዳዮች ቢሮ የተባለ አካል ዛሬ ምሽት ላይ በሰጠው ምላሽ ክሱን አስተባብሏል። ቢሮው ባወጣው የመልስ መግለጫ የዓለም ምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ የትግራይ መንግስት የድርጅቱን የነዳጅ ታንከሮች እንደሰረቀ በመክሰስ በይፋ ባቀረቡት ሀሳብ በጣም ተረብሸናል ብሏል። የትግራይ መንግስት የነዳጅ ታንከሮችን አልሰረቀም ያለው መግለጫው፣ እንዲያውም ለዓለም ምግብ ፕሮግራም 600 ሺህ ሊትር ነዳጅ በብድር መልክ ሰጥቷል ብሏል። የክልሉ አስተዳደር ካለው ውስን የነዳጅ ክምችት ላይ ለሰብአዊ አገልግሎቱ ተደራሽነት እንዳበደረ የገለጸው ይህ ነዳጅ በወቅቱ በተደረሰው ስምምነት መሰረት ውጥረት እንዲመለስም ቢሮ አመልክቷል። ነዳጁ የጤና አገልግሎትን ጨምሮ ለመሰረታዊ አገልግሎቶች እንደሚውልም ነው የገለጸው። እናም በዓለም ምግብ ፕሮግራም የቀረበውን ክስ በመቃወም የተባበሩት መንግስታት በጉዳዩ ላይ ጠንካራ ምርመራ እንዲያደርግም የጠየቀ ሲሆን የክልሉ መንግስት ከሰብአዊ ድርጅቶች ጋር በትብብር መስራቱን ይቀጥላል ሲልም ገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አመሰግናለሁ ኬኔዲ አድማጮች ተከታዩም ከተያያዥ ርዕስ ጋር ያቆየናል የፌዴራሉ መንግስት ህወሓት ፌዴራሉ መንግስት የተኩስ አቁም ስምምነቱን በማፍረስ እርስ በርስ የሚወነጃጀሉበት የሰሜን ጦርነት ዛሬም ለሁለተኛ ቀን ቀጥሎ መዋሉን የአካባቢው ነዋሪዎች አስታወቁ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ዛሬ ሲናገሩ ህወሓት በሰሜን ወሎ በኩል ከፈተብን ያሉትን ወታደራዊ ጥቃት መከላከያ ሰራዊት፣ የአማራ ልዩ ኃይልና ሚሊሻው በመመከት ላይ ነው ሲሉ ተደምጠዋል። መስናራጌ ዝርዝሩን ይዘዋል። ጦርነቱን ማን ጀምሮ በሚለው ጉዳይ ላይ አንዱ ሌላውን እየከሰሰ ባለበት በሰሜን ወሎ ራያ ቆቦ ወረዳ አካባቢዎች የተቀሰቀሰው ውጊያ ዛሬም ቀጥሎ ውሏል። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ወረራ ሲሉ የገለጹትን የህወሓት ጥቃት የመመከት ስራ እየተሰራ ነው ብለዋል። የጸጥታው ኃይላችን የሚችለውን ሁሉ መስዋዕትነት እየከፈለ እና ወረራውን እየመከተ ይገኛል። የአማራ ክልል መስተዳደር ምክር ቤት ባለፈው ሰኔ 25 ሰሜን ወሎ ዞን ዋና ከተማ ወልዲያ ወደ ሬጂዮፖሊታንነት ደረጃ እንድታደግ ያሳለፈውን ውሳኔ ተከትሎ ዛሬ በከተማዋ በተዘጋጀው የእውቅና መርሃ ግብር ላይ ለመገኘት ነው የክልሉ ርዕሰ መስተዳደር ወልዲያ የተገኙት። በመርሃ ግብሩ ላይ ያደረጉት ንግግር ትናንት በተጀመረው ውጊያ ላይ ያተኮረ ጭምር ነበር። ህወሓትን ጦርነቱን በመጀመር ከሰዋል። ርዕሰ መስተዳድሩ ያለ ጦርነት መኖር የማያውቀው ወራሪው ወያኔው ቡድን የጦርነት ነጋ እየጎሰመ በየጊዜው ወረራ እፈጽማለሁ ሲል መቆየቱም የሚታወቅ ነው ባለው መሰረት ያለ ጦርነት መኖሩውን በመሆኑ አሁንም ራሱ ወረራ ለመፈጸም ጦርነቱን በሰሜን ወሎ ዞን ከፍቷል። የኢትዮጵያ መንግስትና ህወሀት የተኩስ አቁም በማፍረስ ለጦርነቱ ዳግም መቀስቀስ አንዳቸው ሌላውን ይወነጅላሉ። ቀድሞ መግለጫ ያወጣው የትግራይ ወታደራዊ ኮማንድ ጠላት ሲል የገለጻቸው የአማራ ልዩ ሀይል ክፍለ ጦሮች፣ የወሎ ፋኖች፣ ሚሊሻዎች ከመከላከያ የተለያዩ እግረኛ እዞችና ሜካናይዝድ ክፍለ ጦሮች ጋር በመሆን ነሐሴ 182014 ዓ ም ከማለዶው 11 ሰዓት ጥቃት እንደጀመሩበት ገልጾ ነበር። መግለጫው የጥቃት ዘመቻ የተጀመረባቸው ሲል የዘረዘራቸው አካባቢዎች ጩቤበር፣ ጉባ፣ ጋላ ና በያሉ አቅጣጫ ወደ አላማጣ፣ ባላ ና ብሶ በረን ነበር። የትግራይ ኮማንድ ፖስትን መግለጫ ተከትሎ በመንግስት ኮሚኒኬሽን አገልግሎት በኩል ምላሽ የሰጠው የኢትዮጵያ መንግስት ውንጀላውን አጣጥሎታል። ህወሓትን በሽብር ቡድንነት የጠቀሰው መግለጫው ሰሞኑን ሲፈጽም የሰነበተውን ትንኮሳ ገፍቶበት በም በምስራቅ ግንባር በቢሶበር በዞብልና በተኩልሽ አቅጣጫዎች ከሌሊቱ 11 ሰዓት ጀምሮ ጥቃት ፈጽሟል ሲል ለጦርነቱ መቀስቀስ ህወሓትን ተጠያቂ አድርጓል። በዚህም ህወሓት ተኩስ ማቆሙን በይፋ ፍርሷል በማለት ከሷል። የፈጸመው ጥቃትም ሆነ እሱን ተከትሎ ያወጣው መግለጫ አስቀድሞ ለትንኮሳው ሲዘጋጅ እንደነበር ግልጽ ማሳያ ነው ብሏል። ይህ በእንዲህ እንዳለ ለጦርነቱ ቅርብ በሆነው የራያ ቆቦ ወረዳ ዋና ከተማ ቆቦ አካባቢ የሚኖሩ አስተያየት ሰጪዎች የቀድሞ ማህበራዊና ኢኮኖሚያዊ እንቅስቃሴያቸው እንደቀጠለ ተናግረዋል። በትናንትናው ዘገባችን ላይ አስተያየት ሰጪዎች በቆቦ ከተማ የባጃጅ እንቅስቃሴ ለተወሰኑ ሰዓታት ከመከልከሉና የባንክ አገልግሎት ከመቋረጡ ውጭ ከተማዋ ከቀድሞ እንቅስቃሴዋ እምብዛም የተለየ ነገር አልተስተዋለባትም ሲሉ መናገራቸው ይታወሳል። በዛሬ ሁለትም የከባድ መሳሪያ ድምፅ በቅርብ ርቀት ቢሰማም ባጃጅ እንቅስቃሴ ጀምረዋል፣ ባንኮችም ተከፍተዋል ብለዋል። አሁን የከተማው ነዋሪ እንደ በፊቱ አይደለም፣ ተረጋግቶ ነው ያለው። ወደ ዲቃላ ን መድፉ የነበረበት አካባቢ ያለ እሱ ትንሽ ከከተማ የተጠጋ ስለነበረ ሲተኩስ ድምፁ ትንሽ ስለሚረብሽ ብን የቤት ሁሉ የማነጋነግ ሁሉ ስሜት ነበረ እዛ አካባቢ ያሉናቸው እንጂ ድቡ ሲላል እየደነገጡ የነበረ ወደ ከተማ ወዱ ምንም የመረጃ እጥረት እንዳለባቸው የገለጹ አስተያየት ሰጭም አሉ። አሁን ስለ ጦርነቱ ነው እኛ ወደዛ ስለማናልፍ ማለት ነው። ከከተማ ሆኖ እንደዚህ ከሆነ እንደዚህ ከሆነ ነው እንጂ የሚባለው ትክክለኛውን ነገር ምንም ያየ ነው የለም። ሌላው የከተማዋ ነዋሪም የተኩስ ድምፅ ቢሰማም ቆቦ ያው በህዝቡ ደህና ምንም ነገር የለም፣ ግን ድምፁ እንደቀፈለ ነው። ለሁለተኛ ቀን ማለት ነው። ያው ነው ለሁለተኛ ቀን፣ ዛሬ ደግሞ በጣም በጣም ከትላንትናው ቀድመው ነው የጀመሩት። ዘጠኝ ሰዓት አካባቢ ሌሊት ማለት ነው ጥቃቱን የሚፈጽሙት በዛ ነው። እና ያው ህዝቡ ትንሽ ያን የባለፈው እንዳይደገም ራቻ ቢኖረውም ግን እንዲህ ብዙ ተደናግጧል ለማለት ያስቸግራል። ከገጠር ሰዎች እየመጡ ነው። ካለው ስጋት አንጻር ብዙ አይመጡም። ጦርነቱ ይካሄድባቸዋል ተብሎ የሚገመቱት የት የት አካባቢዎች የሆኑ? አሁን እንደሚሰማው ከሆነ በወትወት ማርያም ትባላለች። እሷ ማለት ለአማራ ክልልና ለትግራይ ያዋስናሉ የሚባሉት ልክ እነ ጀመዶ ማለት ነው እና እሱ አካባቢ ከዛም በባላ ደግሞ ቢሶበር የሚባል አለ አፋር ደንበር ማለት ነው እና በመረዋ በኩል ደግሞ እዚህ ወደ አስከተማ ወደ ሰቆጣ ወደ ሰቆጣ በመረዋ በኩል ውጊያ የሚካሄድባቸው አካባቢዎች ከቆቦ ከተማ ከአስር እስከ አምሳ ኪሎ ሜትር ርቀት እንዳላቸው አስተያየት ሰጪዎቹ ይናገራሉ። አስተያየት ሰጪው እሳቸውም ሆኑ በርካታ የአካባቢው ነዋሪዎች ከተማቸውን ለቀው የመውጣት እቅድ እንደሌላቸው ጠቅሰዋል። አሁን ላይ መሸሽ አዋጭ አይደለም፣ ምክንያቱም ተሸሽቶ ታይቷል፣ ለማንም አዋጭ ስላልሆነ ነው የሚሆነውን ዝም ብለህ ማየት ነው የሚሻለው። ያው ግልጽ ነው እነሱ አያርገው እንጂ ከመጡ ምን እንደሚያደርጉ ግልጽ ነው፣ ግን የሚመጣውን በጽዋ መቀበል ይሻላል ሌላ ነገር ከመሆን። ማምሻውን ያነጋገርናቸው ነዋሪዎች ደግሞ የከባድ መሳሪያ ድምፁ ካፍታ ጋብታ በኋላ መቀጠሉን ገልጸዋል። ሁለቱ ወገኖች ተኩስ አቁመው ወደ ውይይት እንዲመጡ የተለያዩ ሙከራዎች ሲደረጉ ከቆዩ በኋላ ነው የሰሜኑ ጦርነት እንደገና ማገርሸቱ የተሰማው። ሁለቱ ወገኖች ውጊያውን እንዲያቆሙና የሰላም ውይይት እንዲጀምሩ የሚደረጉ ግፊቶች እንደቀጠሉ ነው። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ1922ና 25 ሜትር ባንዶች የሚተላለፈውን ስርጭታችን ነው። ተከታዩም አዲስ የተቀሰቀሰውን ግጭትና ሌሎች ተያያዥ ጉዳዮች አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ በትላንትናው ዕለት ኒውዮርክ ላይ በድርጅቱ ጽሕፈት ቤት የሰጡትን ጋዜጣዊ መግለጫ ያይመለከታል። በዛሬው ጋዜጣዊ መግለጫቸው ደግሞ ዋናው ጸሐፊ ጉቴሬሽ ዛሬ ሐሙስ ጠቅላይ ሚኒስትር አብይ አህመድን ማነጋገራቸውን ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋርም ይነጋገራሉ ሲሉ ለጋዜጠኞች በሰጡት አስተያየት አክለዋል። ቃል አቀባዩ ስቴፋን ዱጃሪች በቀደመው መግለጫቸው ዋና ጸሐፊው የተናገሩትን ነው የሚያነሱት። ዋና ጸሐፊው ግጭቱ በአስቸኳይ እንዲቆምና በመንግስትና በህዝባዊ ወያነ ሐርነት ትግራይ ህወሓት መካከል የታቀደው የሰላም ድርድር ለተቸገረው ህዝብ ያልተገደበ የሰብአዊ ረድኤት ተደራሽነት በተረጋገጠበትና የህዝብ አገልግሎት አቅርቦት በጀመረበት ዕቅድ እንዲቀጥል ሲሉ ጠንካራ ጥሪ አሰምተዋል ብለዋል። ኢትዮጵያንስ፣ ትግራያንስ፣ አምሃራንስ፣ ኦሮሞስ፣ አፋርስ ኦልሬዲ ሰፈርድ ቱ ማች ኢትዮጵያውያን የትግራይ የአማራ፣ የኦሮሞና የአፋር ተወላጆች ብዙ መከራ ደርሶባቸዋል ሲሉም አክለዋል። ዋና ጸሐፊው ግጭቱ በአስቸኳይ እንዲቆምና በመንግስትና በህዝባዊ ወያኔ ሐርነት ትግራይ ህወሓት መካከል የታቀደው የሰላም ድርድር ለተቸገረው ህዝብ ያልተገደበ የሰብአዊ ረድኤት ተደራሽነት በተረጋገጠበትና የህዝብ አገልግሎት አቅርቦት በጀመረበት እቅድ እንዲቀጥል ሲሉ ጠንካራ ጥሪ አሰምተዋል ብለዋል። Parts of the country face a risk of flooding in the coming weeks. እንደገና የተቀሰቀሰው ውጊያ ምን አይነት ተጽዕኖ እንዳለው ለማሳያ ያህል ዛሬ ጠዋት ነሐሴ 18 በመቀሌ የሚገኘው የደብሊው ኤፍፒ መጋዝን በኃይል ጥሰው የገቡት የትግራይ ኃይሎች 12 ሙሉ የነዳጅ ማከማቻዎች የያዙትን 570 ሊትር ነዳጅ ወስደዋል። በስፍራው የሚገኘው ቡድን ይህንን ዘረፋ ለመከላከል ያደረገው አልተሳካም። ይህ የነዳጅ ክምችት ለሰብአዊ አገልግሎት፣ ለምግብ፣ ለማዳበሪያ ና ሌሎች የአደጋ ጊዜ እርዳታ ዕቃዎች ማጓጓዣ ብቻ ጥቅም ላይ መዋል የነበረበት ነው። የዚህ ነዳጅ መጥፋት በሰሜናዊ ኢትዮጵያ በሚገኙ ማህበረሰቦችን ለመርዳት በሚካሄደው ሰብአዊ ሥራ ላይ ተጽዕኖ ያሳድራል። ማንኛውም ይህን መሰል ለሰብአዊ እርዳታ በሚውሉ ቁሳቁሶች ላይ ወይም ለሰብአዊ ረድኤት በተጠበቁ ስፍራዎች ላይ የሚፈጸም ዘረፋ ወይም በኃይል የመውረስ ድርጊትን እናወግዛለን። እናም ሁሉም ወገኖች በዓለም አቀፍ የሰብአዊ ድንጋጌዎች መሰረት ግዴታቸውን እንዲወጡና የሰብአዊ ሰራተኞች እንቅስቃሴዎችን፣ ንብረቶችንና ቁሳቁሶችን ጥበቃ እንዲያከብሩ እንጠይቃለን። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች በዚሁ ርዕስ ላይ የተሰናዳው የመጨረሻው ዘገባ ደግሞ አጃንስ ፍራንስ ፕሬስ ከአዲስ አበባ ላይ ነዋሪዎችን አነጋግረው ኢነፍ ኢስ ኢነፍ ይበቃል ማለት ይበቃል ነው በሚል ያጠናቀረው ዘገባ ነው። ጠዋትም እንደዚሁ ስሰማ በጣም ነው የደነገጥኩት። ለሰላም ተዘጋጅተዋል ብለን ተስፋ አድርገን ነበረ። አሁን ግን ተስፋው ጨልመዋል። ወደ ውጊያ የሚገቡ ከሆነ ለኢትዮጵያ ሕዝብ የሚያስቡ አይደለም። ለትግራይም ለኢትዮጵያም ሕዝብ የሚያስቡ አይደሉም። እዚሁም መሳሪያ የሚያነሱ ስለዚህ፣ መሳሪያቸው ቁጭ አድርገውም አሁንም አልመሸም ወደ ሰላም እንዲመጡ እማጸናለሁ። የኢትዮጵያ ሕዝብም ይሄ ወጥቶ ሊናገረው የሚገባ ነው። ይብቀን ይብቀን ይብቀን። ድርድር ውስጥ መግባት በሰላም የሆነ ፖለቲካ የእውቀትና የአርት ጉዳይ ነው። ያንን ተጠቅሞ ወደ ድርድር መምጣት፣ ተቀራርቦ መነጋገር እንደ ኢትዮጵያ ቤዚክ በቃ ከሌላው ዓለም ከነ ሶሪያ ከሌሎች በጦርነት ከወደሙ ሀገራት ልንማረው የሚገባ በጣም መሰረታዊ ነገር እሱ ነው። እንደ አማራጭ ማ መሆን የነበረበት እርቁ ነበረ። ዋናው ሰላሙ ነበረ። በጦርነት ባለፈውም የታየ ነው። አሁንም የሚቀጥለውም ያው ውድመት ነው። ሌላ ምንም የሚመጣ ነገር የለም። ግን አማራጩ ሰላም ነበረ። አማ ደግሞ ሰላም ካልሆነ ግዴታ ነው እንግዲህ። ሌላ ምንም አማራጭ የለም። ከሰላም በላይ ምንም ነገር የለም። ጦርነት ሰውን ይበላል፣ ሀብትን ይበላል፣ አገርን ያወድማል። ከዛ ደግሞ የማንም መጫወቻ እንሆናለን እርስ በርሳችን እየተዋ ስለዚህ ይልቁንስ ሰጥቶ መቀበል የሚባል አለ አንዱን አንዱን እውነተኛ ለኢትዮጵያውያን የምናስብ ከሆነ አገራችን የምንወዱ ከሆነ ጦርነት የሚባል ለእኛ አይገባም። ጦርነት እናውቀዋለን፣ ለዘመናት እኖረናል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአማርኛው ቋንቋ ክፍል ከአሜሪካ ድምፅ የሚተላለፈውን የዕለት ሐሙስ ምሽት ዝግጅታችንን ነው። አሁን በተከታዩ የመጨረሻዊ መጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ክልል አማሮ ልዩ ወረዳ የተከሰተው ድርቅ ተከትሎ የሕክምና እርዳታ ከተደረገላቸው ዜጎች መካከል ሶስት ህጻናት ሕይወታቸው ማለፉን የወረዳው ጤና ጥበቃ ጽሕፈት ቤት አስታወቀ። ከስምንት መቶ በላይ ነዋሪዎች በወረዳው በሚገኙ የጤና ተቋማት መታከማቸውንም በወረዳው የጤና ድንገተኛ ቅኝት ድጋፍ አስተባባሪ አቶ አሸናፊ ሻርዳ ገልጠዋል የወረዳው ግብርና ጽህፈት ቤት ኃላፊ አቶ ጎሹ ጌታቸውን በበኩላቸው በወረዳው በተከሰተ ድርቅ ከ150 ሺህ በላይ ዜጎች የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል ነው ያሉት። በ2012 ከደረሰው ጀምሮ ለተከታታይ የምርት ወቅቶች ዝናብ በመጥፋቱና በአካባቢው አለ በሚሉት የጸጥታ ችግር የተነሳ ድርቅና ከፍተኛ ርሃ መከሰቱን የወረዳው አርሶ አደሮችም ያስረዳሉ። የሐዋሳው ዘጋቢያችን ዩናታን ዘብዴዎስ እንዲህ ተከታትሎታል። በደቡብ ክልል አማሮ ልዩ ወረዳ በተከሰተ ድርቅ የአስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸውና ድርቁን ተከትሎ የሕክምና እርዳታ ሲደረግላቸው ከነበሩ ዜጎች ውስጥ የሦስት ህፃናት ህይወት ማለፉን የገለጹት የአማሮ ልዩ ወረዳ ጤና ጥበቃ ጽሕፈት ቤት የጤና ድንገተኛ አደጋዎች ቅኝትና ድጋፍ ስራ ቤት አስተባባሪ አቶ አሸናፊ ሻርዳ ናቸው። ከምግብ እጥረት ጋር በተያያዘ ለጤና ችግር የተጋለጡ ሰዎች በወረዳው በሚገኙ የጤና ተቋማት መታከማቸውን አቶ አሸናፊ ገልጸዋል። ሰባ ህጻናቶች ናቸው የታከሙት። ከዚህ ውስጥ በተመላላሽ ህክምና ስምንት መቶ አስራ ሰባት ነው የታከሙት በተኝቶች እና ሀምሳ ሶስት ናቸው የታከሙት። ተኝቶ ከታከሙት ውስጥ ሶስት ህጻናቶች ናቸው የሞቱት፣ አምሳው ድኖ ወጥቷል። አቶ ጴጥሮስ በንጆ በአማሮ ልዩ ወርዳም የደሩባ ደ ቀበሌ ነዋሪ ናቸውም በወረዳው ድርቅ የተከሰተው በተከታታይ ባጋጠመም የዝናብ እጥረት መሆኑን ገልጸው ለረሃብ መጋለጣቸውም ተናግሯል። በጣም የደከመ ነው ሰው፣ አጋጣሚ እንኳን በብዛት በጣም የተጎዳ ነው። በጣም በጣም ነው ብዛት እየተጎዳ ያለ የዘሩት የበቆሎ፣ የጤፍ፣ የእንሰት፣ የካሳባ፣ የስንዴም የገብስና የአድንጓረ ምርቶች መጥፋታቸውና ከዚህ በፊት ራሳቸውን ችለው ሲመገቡ ቢቆዩም አሁን ግን ከሌሎች አካባቢዎች ነጋዴዎች የሚያመጡትን እህል በውድ ዋጋ እየገዙ እንደሆነ አብራርቷል። ሁለት ሺህ አስራ ሁለት ጀምሮ ምንም ናብ የሚባል ምንም ምርት የሚባለው በዚያ ወቅቱ ስለሆነ ከንቱ እየደፋነን በቆሎ ስንዴ የተሳሰሩችን የሻሸማና አካባቢ ቶ ነጋዴ ያመጣል በዛ ነው። ከአንድ ኪሎግራም በቆሎ አርባ አምስት ብር ነው። ሰፉ ያው ወደ ሀምሳ አምስት ስልሳ ብር ነው አንድ አንድ ኪሎ ግራም በጣም አንድ ያለው በጣም ስቃይ ላይ ኑሮ ነው ያለው ኑሮ አይደለም። በድርቁ ምክንያት ተጎድተው ወደ ጤና ተቋማት መጥተው የታከሙ ያሉት በራሳቸው ወደ ጤና ተቋማት የመጡ መሆናቸውን የተናገሩት አቶ አሸናፊ የተጎዱ ሰዎች ቁጥር ከዚህ ሊጨምር ይችላል ብሏል። ወደ ኪንና የሚመጡ ሰዎች ባለሙያው ገብቶ ለይቶ የኪን ለቲቶ ኪሎ አንስቶ ነው መለየት የሚቻለው እና በዚህ መስፈርት ለይቶ ወደ ሕክምና የሚያመጣቸው ሳይሆን አሁን ሕክምና ላይ ያሉ ሰዎች እራሳቸው በሽታው ሲጠናባቸው የሚመጡ ናቸው። በራሳቸው በሽታን ሲጠናባቸው የሚመጡት ደግሞ ገንዘብን ስለሌላቸው፣ እነዚህ ሰዎች የመምጣት ዕድላቸው በጣም ዝቅተኛ ነው። ጥቂቶቹ ናቸው አሁን ቢታመሙም እንኳን ወደ ህክምና የሚመጡ። ድርቁን ተከትሎ ረሃብ ገብቷል። ሰዎች በተለይም መቋቋም ያቃታቸው ህጻናትና ሴቶች ታመዋል ያሉት ደግሞ የሶስት ልጆች አባት የሆኑት የጀሎ ቀበሌ ነዋሪ አቶ ሰብስቤ ቸርነት ናቸው። በቂ ባይሆንም ሰሞኑን የእህል እርዳታ እንደተሰጣቸው ተናግሯል። በጣም በጣም ረሃብ ነበረ። ሰው አማሮ አሁን እህል መግባት ጀምሯል እንጂ በጣም ነበረ ሰው ሊያልቀም። ደጋው ይከፋል። ከቦታ ደረጃ አልተስተካከለም። እኛ መጀመሪያም የኛ ህዝብ ቁጥር አልተስተካከለም የሚል ቅሬታ ነበረን። ያ አልተስተካከለም፣ ግን እስካሁን ይስተናገድ በነበረው ቁጥር ብቻ ነው ተሰ የወረዳው አርሶ አደሮች ከሁለት ሺህ አስራ ሁለት ዓመተ ምህረት ጀምሮ ለተከታታይ የምርት ወቅት ዝናብ በመጥፋቱና በአካባቢው አለ በሚሉት የጸጥታ ችግር የተነሳ ድርቅ መከሰቱን ያስረዱት የወረዳው የግብርና ጽፈት ቤት ኃላፊ አቶ ጎሹ ጌታቸው በበኩላቸው በወረዳው በተከሰተ ድርቅ ከ140 ሺህ በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተናግሯል። በወረዳው ድርቅ የተከሰተው በሶስት ምክንያቶች እንደሆነ የተናገሩት አቶ ጎሹ የጠፋውንም የምርት መጠን ጠቅሰዋል። አጠቃላይ ሀያ አራት ሺ አንድ መቶ አስር ሄክታር ነው የታረሰው። ከዚህ ውስጥ በዘር የተሸፈነው አስራ ስምንት ሺ ዘጠኝ መቶ ዘጠና ሁለት ሄክታር በዘር ተሸፈነ ነበር። ከዚያ ውስጥ ይገኛል ተብሎ የተጠበቀው ምርት አባት መቶ አስራ ስድስት ሺ ስልሳ አምስት ኩንታል ይገኛል ተብሎ ተጠብቆ ነበረ። ምንም አይነት ምርት ማግኘት ያልቻልንበት እና አካባቢው አሁን ባለው ሁኔታ ላይ ከፍተኛ ተጋላጭነት አደጋ ውስጥ የገባበት ሂደት ነው ያለ መንግስታውዊ ያልሆኑ ተቋማትም ድጋፍ እያቀረቡ ናቸው ስሉ ገልጿል። በጉዳዩ ላይ የክልሉን ባለሥልጣናት አስተያየት ለማካተት ያደረግነው ጥረት አልተሳካም። ይሁን እንጂ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በበልግና በመኸር አዝመራ ወቅት ባጋጠመ የዝናብ እጥረትና ስርጭት መዛባት ሳቢያም ከ34 ሚሊዮን በላይ ዜጎች ለምግብ ዋስትናና ለምግብ ክፍተት ችግር መዳረጋቸውን የክልሉ የግብርና ቢሮ ከቀናት በፊት ባወጣው መግለጫ አስታውቋል። የምግብ እርዳታ ከሚያስፈልጋቸው ዜጎች መካከል 27 ሚሊዮን የሚሆኑ ዜጎች አስቸኳይ የዕለት ደራሽ እርዳታ እንደሚያስፈልጋቸው መመላክቷል። በዝናብ እጥረት ስርጭት መዛባትና ወቅቱን አለመጠበቅ ምክንያት ሰብላቸው ለወደመባቸውና ለተበላሸባቸው የክልሉ አርሶ አደሮች የማካከሻ ዘር ለማቅረብ የክልሉ መንግስት ከ55 ሚሊዮን ብር በላይ በጀት መድበው የተንቀሳቀሰ መሆኑ ተጠቅሷል። በደቡብ ክልል ብቻ ሳይሆን በኢትዮጵያ በተከሰተ ድርቅ በሚሊዮኖች የሚቆጠሩ ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተዘግቧል። ኢትዮጵያ ከ40 ዓመታት በኋላ አስከፊ የተባለውን ድርቅ ያስተናገደች መሆኑን የገለጠው የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት ኦቻም ድጋፍ እንደሚሹ የተለዩ 17 ሚሊዮን ዜጎች መኖራቸውን ጠቁሟል። 3.5 ሚሊዮን እንስሳትም በድርቁ የተነሳ መሞታቸውን አስታውቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም ክቡራትና ክቡራን አድማጮች ዮናታንን ላመስግንና በዚሁ የድርቅ ርዕስና ሌሎች ተዛማች ጉዳዮች ዙሪያ አካባቢውን ወደ አጠቃው የድርቅ ሁኔታ ያተኮረ ወደ ኦሮሚያ ክልል የሚወስደን ዘገባ ልውሰዳችሁ። ድርቅ በአጠቃው የኦሮሚያ ክልል የምስራቅ ባሌ ዞን የተከሰተውን የኩፍኝ በሽታ ወረርሽኝ ይመለከታል። ገልሞ ዳዊት ነው ያጠናቀረው። ድርቁ በተደጋጋሚ ባጠቃቸው የምስራቅ ባሌ ዞን ወረዳዎች የኩፍኝ በሽታ በወረርሽኝ መልክ መከሰቱን የዞኑ የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጄላን አደም ተናግረዋል። በሽታው በስፋት መታየት ከጀመረ ሶስት ሳምንታት ማስቆጠሩንና እስካሁን በተረጋገጠው ከአራት መቶ በላይ የሚሆኑ ህጻናት ለወረርሽኙ መጋለጣቸውን ለአሜሪካ ድምፅ ገልጸዋል። አናሌ ኬሳን በዞኑ አራት ወረዳዎች ውስጥ ባሉ 16 ቀበሌዎች ነው ይህ በሽታ የታየው። በሽታው ከተከሰተባቸው ቀበሌዎች መካከል 12ቱ ሰዌና ወረዳ ውስጥ የሚገኙ ናቸው። ሌሎቹ አራት ቀበሌዎች በጎሎልቻ ራይቱና ለጋይዳ ወረዳዎች ውስጥ የሚገኙ ናቸው። ይህ በሽታ ሕፃናትን ነው እየጎዳ ያለው። የጤና ባለሙያዎችም እስካሁን በበሽታው ለተጠቁ 456 ሕፃናት ሕክምና አድርገዋል። ከእነዚህም 296ቱ ታክመው አገግመዋል። በሽታው በዞኑ ተከሰቶ ካለ ድርቅ ጋር እንደምገናኝ የጠቁመው በተለይ ለምግብ እጥረት ተጋልጠው ባሉ ህጻናት ላይ እየተከሰተ መሆኑን ያመለከቱት አቶ ጌላን መንግስት አፋጣኝ ድጋፍ ይደረግላቸው ዘንድ እየሰራ ነው ብለዋል። አያይዘውም በመንግስት አቅም ብቻ በሽታውን መቆጣጠር የሚቻል አይደለም ካሉ በኋላም ግለሰቦችና የተራድኦ ድርጅቶችም የበሽታውን መዛመት ለመቆጣጠር እንዲረባረቡና በድርቁ ለምግብ እጥረት የተጋለጡትን ወገኖች እንዲያግዙ ጥሪ አቅርበዋል። የምስራቅ ባሌ ዞን ጤና መምሪያ ምክትል ኃላፊ ሲስተር ምስራ ሱሩርን በበኩላቸው ሰዎች ምግብ ፍለጋ ስለሚንቀሳቀሱ እስካሁን የወረሽኙን መዛመት ሙሉ በሙሉ መግታት ያለመቻሉን አስረድተዋል። እስካሁን ባለው ህሙማን ለማከም የሚረዳ መድኃኒት አቅርቦት ቢኖርም በሽታው የሚያገረሽ ከሆነ ግን ሁኔታው ከዞኑ አቅም በላይ ሊሆን ይችላል ብለዋል። የዞኑ አስተዳደር እንደገለጸው እስካሁን በወረርሽኙ የሰው ህይወት አልጠፋም። ለአሜሪካ ድምፅ ገልሞ ዳዊት ከምስራቅ ሸዋ ዞን አዳማ ገልቦ ዳዊትን አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ሮስ ደግሞ ወደ ጎረቤት ሶማሊያ ይወስደናል። በሶማሊያ በጋዜጠኞች ላይ የሚደርሰው ጥቃት እየጨመረ መሆኑ ተዘገበ። የሰው ሕይወት የሚቀጥፉ ተቃውሞዎች፣ ጠንካራ ድርቅና የምርጫ ውዝግቦች ባሉባት ሶማሊያ በአገሪቱ የሚገኙ የመገናኛ ብዙኃን ለጥቃት ተጋልጠዋል ነው የሚለው የአሜሪካ ድምጹ መሐመድ ዳይሴን ከሞቃዲሾ ባጠናቀረው ዘገባ የመገናኛ ብዙኃን ተቋማትን ጠቅሶ እንዳጠናቀረው በሶማሊያ ጋዜጠኞች ላይ የሚፈጸመው በዘፈቀደ መታሰር፣ ዛቻና ድብደባ እየጨመረ ነው ይላል። ሰራነት የምታቀርብልን በዘፈቀደ እየያዙ ማሰር፣ ማስፈራራት፣ ማንገላታት የሶማሊላንድ ጋዜጠኞች እየበራታባቸው ያለ ጥቃትና መከራ መገለጫዎች መሆናቸውን የመገናኛ ብዙኃን ማህበራት እየተናገሩ ናቸው። ምርጫው ሊዘገይ ይችላል በሚል ሰበብ ተገንጣይቱ ሶማሊላንድ ዋና ከተማ ሀርጌሳ ውስጥ የተነሳን ሁከት የቀላቀለ ተቃውሞ ሲዘግቡ የነበሩት አብዲናስር ኑርና አህመድ ዛኪ ሙሐመድ የሚባሉ የሆሪያል 24 ቴሌቪዥን ጋዜጠኞች ከሁለት ሳምንት በፊት በፖሊስ ተይዘዋል። ፖሊስ ጋዜጠኞቹን መጀመሪያ ወደ ወንጀል ምርመራ ክፍል ወስዷቸው የነበረ ቢሆንም በኋላ ግን ባለፈው ሰኞ ነሐሴ ዘጠኝ ወደ ማንዴራ እስር ቤት አዛውሯቸዋል። ትናንት ረቡዕ መለቀቃቸውን ከቪኦኤ ጋር በስልክ የተነጋገሩት አርጌሳ የሚገኙ ጋዜጠኞች አመልክተዋል። በጋዜጠኞች ላይ የሚካሄዱት ጥሰቶች ወከባዎችን እየተከታተለ የሚዘግበው የሶማሊ ጋዜጠኞች ህብረት የሚባለው ተቋም እንዳለው ፖሊስና የደህንነት ተቋሙ በመገናኛ ብዙሀን ላይ በተደጋጋሚ ጥቃቶችን ቢያደርሱም በዛው ጊዜ ለሚፈጽሟቸው ረገጣዎች ሲጠየቁ አይስተዋልም። ጋዜጠኞቹ ላይ ጥቃት እየደረሰ ያለው ብሔራዊ ቀልብን በሚጠሩ ጉዳዮች ላይ እንዳይዘግቡ ለማድረግ ወይም ለማፈን ነው ሲሉ የህብረቱ ዋና ጸሐፊ አብደሌ አህመድ ሙሚን ለቪኦኤ ተናግረዋል። ብዙ ጊዜ በሙስና በሰብአዊ መብት ጥሰቶችና ሌሎችም ጥፋቶች ላይ የሚዘግቡ መገናኛ ብዙሀን የተደጋጋሚ ጥቃቶች ኢላማዎች መደረጋቸውንና ስራዎቻቸውን መስተጓጎላቸው አብደሌ አመልክተዋል። በጋዜጠኞች ላይ የሚፈጸሙት ጥቃቶች እንዲሁም እስራትና በሚዲያ ተቋማቱ ላይ የሚፈጸሙት ወረራዎች እየጨመሩ መጥቷል። የዚህ ምክንያቱ ሶማሌላንድ ብዙ ቀውሶች ውስጥ መግባቷ ሲሆን አንደኛው ድርቁ ያስከተለው ሰብአዊ ጉዳትና መንግስት ምላሽ መስጠት አለመቻሉ፣ ሁለተኛው የምርጫ ውዝግብና፣ ሌላኛው ቀነ ገደብ የፊታችን ህዳር የሚያልቅ መሆኑ ናቸው። ለዚህ ነው ባለሥልጣናቱ ወቀሳና ትችት አዘል ድምፆች እንዳይሰሙ ጋዜጠኞች ላይ ወከባ የከፈቱት ፌዴራል ፖሊስ አስተያየት እንዲሰጥ ከቪኦኤ ለቀረበለት ጥያቄ መልስ አልሰጠም። ይሁን እንጂ ሞቃዲሾ ውስጥ አንድ ጋዜጠኛ ላይ ጥቃት አድርሷል የተባለ አባሉን በቁጥጥር ስር መዋሉን አንድ የፖሊስ ቃል አቀባይ ባለፈው ሐምሌ ሰጥተውት በነበረ መግለጫ ላይ ተናግረዋል። ማንኛውም የጋዜጠኞች ስራ እንደ ወንጀል ሊታይ እንደማይገባው ያሳሰቡት የጋዜጠኞች ደህንነት ተሟጋቾቹ ዓለም አቀፍ ቡድን ወይም ሲፒጄ የሰሃራ በስተ ደቡብ አፍሪካ ተጠሪ ሙጠኪ ሙሞ ጋዜጠኞች የተቃውሞ ሰልፎችን ጨምሮ ማንኛውንም የሕዝብ ጉዳዮች መዘገብ እንደሚጠበቅባቸው አመልክተዋል። በመገናኛ ብዙሃን ላይ እየበረታ በሚያሳይ ሁኔታ ቢቢሲ መታገዱን ጨምሮ በፕሬስ ላይ የሚካሄዱ የጥቃት አድራጎቶች ሁሉ ሲፒጄን አብዝተው እንደሚያሳስቡት ተጠሪው ገልጸዋል። የእነዚህ የማዋከብ አድራጎቶች ተዛማች ትርጉም ለሰፊው የመገናኛ ብዙሐን ማህበረሰብ የፍርሃት መልእክት ማስተላለፍ ነው። እነዚህ ጥሰቶች ጋዜጠኞች እውነትን ከመናገር ነጻነትና ሕይወታቸውን አደጋ ላይ ከመጣል ይልቅ ራሳቸውን ሳንሱር እንዲያደርጉ የሚያስገድዳቸው ድባብ ለመፍጠር የሚካሄዱ ናቸው። በእንዲህ ዐይነቱ ሁኔታ ውስጥ ግን ይበልጥ የሚጎዳው ነቃሽ መረጃዎችን ከተለያዩ ምንጮች ሳያገኝ የሚቀረው መንግሥት ራሱ ነው። ታዋቂው የሰብአዊ መብት ተሟጋች አሕመድ የሱፍ ሑሴን ጋዜጠኞች ከጥቃት ሊጠብቅ የሚገባው ሀርኪ ሰሓፈት ለመገናኛ ብዙኃኑና ለጋዜጠኞች ልዩ ትርጉም ያለው የፕሬስ ሕግ ረቂቅ የሚገባው ቦታ ስላልተሰጠው ጸድቆ ሕግ እንዳይሆን እንኳን እንደራሴዎቹ አልተላከም። ጋዜጠኞቹ ዋና ከተማይቱ መቅዱሾ ውስጥም ወከባና ጥቃቶች የሚፈጸምባቸው መሆኑንና ባለፈው እሁድ እንኳን የአይን እማኞች ከፖሊስ ተተኮሰ ባሉት ጥይት የተመታ ቪዲዮ ሲቀርጽ የነበረው የኤም 24 ቴሌቪዥን ጋዜጠኛ አጣዳፊ ቀዶ ሕክምና ተደርጎለታል። ጉዳት የደረሰበት አህመድ ኑር በሀያት ሆቴል ባለፈው ሳምንት የተፈጸመውን ጥቃት በመዘገብ ላይ ነበር። ሶማሊያ በዓለም ለጋዜጠኞች እጅግ አደገኛ ከሚባሉ ብዙ ጋዜጠኞች ከሚገደልባቸው ሀገሮች አንዷ ስትሆን ባለፈው 12 ዓመት ውስጥ 50 ጋዜጠኞች እንደተገደሉባት አርኤስኤፍ በሚል የስሙ ምህጻር የሚታወቀው ድንበር የለሽ ሪፖርተሮች የሚባለው ዓለም አቀፍ ቡድን በቅርቡ ባወጣው ዘገባ አስታውቋል። በአፍሪካ ለጋዜጠኞች በአደገኛነት ሶማሊያን የሚተካከል የለም ብለዋል አርኤስኤፍ። ባልደረባችንን ሳራ ዳኘውን አመሰግናለሁ። አድማጮች አሁን ለምሽቱ የመጨረሻው አዳደረግነው ቅንብር ልውሰዳችሁ። ኢትዮጵያ በኤሌክትሮኒክስ የታገዘ የሀብት ምዝገባ ስርዓት መዘርጋቷ ተገለጠ። የሀብት ምዝበራን ለመከላከል ያስችላል የተባለለትና ከከፍተኛ ባለስልጣናት እስከ ዝቅተኛ የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ የሚደረግበት የኤሌክትሮኒክስ ምዝገባ ስርዓት መጀመሩን የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ካለፈው ጥር ወር አንስቶ በመዲናዋ አዲስ አበባ በተደረገ የኤሌክትሮኒክስ የሀብት ምዝገባ ስርዓት ከፍተኛ የመንግስት አመራሮችን ጨምሮ ከ5 ላይ ሰዎች ሀብታቸውን አስመዝግበዋልም ተብሏል። ኢትዮጵያ የሀብት ማሳወቂያና ማስመዝገቢያ አዋጅን በ2002 ዓ ም ተግባራዊ ብታደርግም ሀብታቸውን የሚያስመዘግቡ ዝቅተኛ የመንግስት ተቀጣሪዎች እንጂ ከፍተኛ ተሿሚዎች አይደሉም ሲሉ አስተያየት ሰጪዎች ይናገራሉ። ለዝርዝሩ መስፍን አድራጌ በፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሀብት ምዝገባና ማሳወቅ ኮሚሽን ዳይሬክቶሬት ዳይሬክተር መስፍን በላይነህ በወረቀት ሰነድ የሚደረገው የሀብት ምዝገባ ዘንድሮ ወደ ኤሌክትሮኒክስ መቀየሩንና ከሀምሳ ሺህ በላይ ሰራተኞች ሀብታቸውን ማስመዝገባቸውን ገልጸዋል። ህጋዊ መነሻው የተባበሩት መንግስታት የጸረ ሙስና ኮንቬንሽን፣ እንዲሁም የአፍሪካ ህብረት የጸረ ሙስና ስምምነት፣ የህገ መንግስቱ አንቀጽ አስራ ሁለት ቁጥር አንድ የመንግስት አሰራር ለህዝብ ግልጽ በሆነ መንገድ መከናወን አለበት የሚለው ህጋዊ መነሻዎቹ ናቸው ናቸው። በዚሁ አግባብ ከ2003 ዓ.ም ጀምሮ የሀብት ምዝገባ ስርዓት በኢትዮጵያ ተግባራዊ ሆኖ እስከ ዛሬ እየተፈጸመ ነው ያለው። ባለፉት አስርት ዓመታት በሰነድ ነበር ሲካሄድ የነበረው። በዚህ ዓመት ግን የዲጂታል ቴክኖሎጂ እንዲቀላቀል ተደርጓል። አሁን ላይ እያካሄድን ያለነው ምዝገባ በዲጂታል ቴክኖሎጂ ወይም ደግሞ በቀላሉ ሰዎች ከየትኛውም ዓለም ሆነው ቀጥታ ከላፕቶፕ ከስማርት ስልክ እና ከማንኛውም በቀላሉ ልንገለገልባቸው ከምንችልባቸው የኤሌክትሮኒክ መሳሪያዎች ሀብትን ከ ቤት ሆኖ ከስራ ገበታ ሆኖ ከየትኛውም ቦታ ሆኖ መሙላት እንዲቻል የሚያስችል ነው። ከጥር ወዲን የጀመርነው ሲስተሙ ከሀምሳ ሺህ በላይ ሀብታት መዝጋቢዎች ሀብታቸውን አስመዝግበዋል። የኤሌክትሮኒክስ የምዝገባ ስርዓቱ ይፋ ከመሆኑ በፊት ሀብታቸውን ያስመዘገቡ አካላት በተለይም ከፍተኛ ባለስልጣናት እንዴት ይስተናገዳሉ የሚል ጥያቄ ቪኦኤ ለዳይሬክተሩ አቅርቦ ነበር። በሰነድ አስመዝግበው የእድሳት ምዝገባ ከደረሰባቸው የእድሳት ምዝገባ የሚያካሄዱት በአዲሱ ሲስተም ነው። እንዲሁም ደግሞ በአዲስ ወደ ሹመት ለሚመጡ ከፍተኛ ባለስልጣናት ሀብታቸውን ደግሞ በየደረጃ ያሉ ኃላፊዎች ደግሞ ቀጥታ በቴክኖሎጂ ሀብታቸውን የሚያስመዘግቡበት እድል አለ ማለት ነው። በኤሌክትሮኒክስ የምዝገባ ስልት ሀብት ማስመዝገብ መጀመሯ ኢትዮጵያን በምስራቅ አፍሪካ ከቀዳሚዎቹ ተርታ ያሰልፋታል የሚሉት ዳይሬክተሩ በተለይ በሰነድ ይፈጸም የነበረው ምዝገባ ለመረጃ ስህተት፣ ለጊዜና ለሀብት ብክነት ምክንያት እንደነበር ያስታውሳሉ። የኤሌክትሮኒክስ ምዝገባው መጀመር አሰራሩን ቢያዘምነውም ወደ ክልሎች አለመውረዱ ግን አሁንም በርካታ ሀብት አስመዝጋቢ በነባሩ አሰራር እንዲቀጥል ያደርጋል ያሉት ደግሞ በደሴ ከተማ አስተዳደር ከንቲባ ጽህፈት ቤት የስነ ምግባር መከታተያ ክፍል የስነ ምግባር መኮንን ትዕዛዙ እንግዳ ናቸው። እኛ ጋር የዚህ ሀብት ማሳወቅና መዝገባ ስራ በኤሌክትሮኒክስ ወይም በኦንላይን ሳይሆን በወረቀት በሀርድ ኮፒ የሚሰራበት ሁኔታ ነው ያለው። ያው ለስራችን የተለያዩ ፈታኝ ሁኔታዎች አሉ። በሀርድ ኮፒ በምንሰራበት ጊዜ በወረቀት ላይ የተለያዩ ስህተቶች እንኳን ቢኖሩ ወዲያውኑ ለማረም ያስቸግራል። ስርዝ ድልዞች ይኖሩበታል። ሰው በሚጽፉበት ጊዜ የተለያዩ ሀሳቦች ሊቀያየ ስለሚችል እነዚያ ለማስተካከል እድሉን የማይሰጠው ስለሆነ እንደኝህን በኦንላይን በኤሌክትሮ ዘዴ የማስመዝገቡ ዘዴ ግን የተሻለና አማራጭ ያለ ስለሆነ አብዛኛው በአሁኑ ሰዓት በፌደራል ደረጃ ተንጠልጥሎ ያለ ስለሆነ ወደ ክልሎችና ከተሞች የሚዳረሱበት ሁኔታ ቢፈጠር የተሻለ የሀብት ማሳወቅና መዝገባን ስርዓት ለማከናወን ያስችላል ብለን ነው እያሰብነው ያለ ነው። አብዛኛው እንግዲህ ሰራተኛ ያለው በክልሎችና በከተሞች ደረጃ ነው ያለው። ይህን እስካሁን ድረስ በሙከራ ደረጃም ወደ ከተሞችና ክልሎች አልወረደም። በየሁለት ዓመቱ በሚደረግ እድ ሰዓት ላለፉት ያደረጉት አስር ዓመታት የሀብት ማስመዝገብ ሂደቱ መቀጠሉ ይታወሳል። ያስገኘው ውጤትና ያጋጠመው ተግዳሮት ግን በይፋ ባለመገለጹ ምዝገባውን በጥርጣሬ ለማየት ተገደናል ያሉ አስተያየት ሰጪዎች አሉ። በሀብት ማስተዋወቅና ምዝገባ አዋጁ ተመራጫዎች የመንግስት ተሿሚዎችና ጉዳዩ የሚመለከታቸው የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ፣ የተመዘገበውን ሀብት ዜጎች መረጃውን ሲጠይቁ ተደራሽ ማድረግ፣ ከገቢያቸው በላይ ሀብት አፍርተዋል ወይም ያልተገባ ሀብት ይዘዋል ተብለው የሚጠረጠሩ ካሉ ሀብታቸው ተጣርቶ ክስ እንዲመሰረትባቸው በዝርዝር ቢገልጽም በታሰበው ልክ አለመፈጸሙን አስተያየት ሰጪዎች ይናገራሉ። በወሎ ዩኒቨርሲቲ የሕግ ትምህርት ክፍል ዲን ሰለሞን ጎራው አዋጁ ሀብታቸውን ለማስመዝገብ ፈቃደኛ ባልሆኑ ግለሰቦች ላይ የሚያስቀምጠው የሕግ ተጠያቂነት ግልጽነት የጎደለውና ሊፈጸም ከሚችለው ጥፋት ጋር የተመጣጠነ አይደለም ባይ ናቸው። ሳያስመዘግቡ ቢቀሩ ምን አይነት እርምጃ ይወሰዳል የሚለው በህጉ ብዙ ግልጽ አይደለም በህጉ ላይ እንደተቀመጠው ነገር ምንድነው ቀነ ገደቦችን በማስቀመጥ አዋጁ ከወጣ ስድስት ወር በኋላ በሚቀጥሉት እንደገና ስድስት ወራት ይመዘገባል ያለ ቢሆንም ከዛ በኋላ በማያስመዘግቡት ላይ አንድ ሺ ብር አስተዳደራዊ ቅጣት ብቻ ይቀጣሉ የሚለው ይሄ ደግሞ ሙስና ወንጀል ፈጽሞ በሚሊየን ሊዘርፍ የሚችልን ሰው በጣም በቢሊየን ሊመዘብር የሚችልን ሰው አንድ ሺ ብር በመቅጣት አስተማሪ የሆነ ቅጣት ነው ለማለት የሚቻላል ይልቁንም ከሌሎች ሀገራት ምንድን እንደሚያሳየው የዲስፕሊን ቅጣት አካል ማድረግ ይህን ጉዳይ የወንጀል ተጠያቂነትም ስለሚያመጣ ማለት ነው። ሌላው ደግሞ ከኃላፊነትም ጭምር እንዲነሱ ማድረግ ይህን ዝቅተኛውን መስፈርት እነሱ መብት እንዳላቸው ሁሉ ባለስልጣን ሲሆኑ ግዴታቸውን ሳይወጡ ሲቀሩ፣ ይሄ ግዴታ ለመወጣታቸው ደግሞ ለወደፊት የሚኖርባቸውን የአሰራር ሁኔታ ግልጽ የማያደርግና ተጠያቂነታቸውን የሚያስቀር መሆኑ ከተረጋገጠ ስለሚያሳይ እነ ሰዎች ካላስመዘገቡ ከኃላፊነታቸው እንዲነሱ ማድረግ የሚያስፈልግ ነበርና አስተዳድራዊ ቅጣቱ በጣም ደካማ ነው ማለት ነው። የሕግ መምህሩ አክለውም ባለፉት አስር ዓመታት የተካሄደው ምዝገባ እንደ ኢትዮጵያ ላለ ድሀ ሀገር የሀብትና የጊዜ ብክነት የማያስከትል በተመረጡ አካላት ላይ ተተግብሮ ማደግ የነበረበት ነው ይላሉ። የስነምግባርና ጸረ ሙስና ኮሚሽን ቢሆን ያላስመዘገቡ ባለስልጣናትን እስካሁን ይፋ ሲያደርግ አይታይም ማለት ነው። ምናልባት በሺዎች ታስመዘገቡ እንዲህ የሚለው አነጋገር የመወሰን ስልጣናቸው ብዙ ውስብስብ ሂደትን የሚያሳልፍ ስልጣናቸውን አላግባብ ቢጠቀሙ ብዙ ገንዘብ ሊመዘብሩ የሚችሉ እንደገና ደግሞ ብዙ ጉዳትም ሊያደርስ የሚችሉ ባለስልጣናት ላይ ትኩረት ማድረግ ያለበት እንጂ ሌሎች ብዙ ውሳኔ የሚያሰጡ ለምሳሌ በቅርቡ የዩኒቨርሲቲ መምህራን አላስመዘገቡም በሚል ማስጠንቀቂያ ጭምር ሲሰጥ ሰምቻለሁ። የዩኒቨርሲቲ መምህራን ግን ምናልባት ኃላፊነት ከሌላቸው ሰዎች ውጭ ሌሎቹ በገንዘብ እንኳ የማያዙ ናቸው። ይህ በሆነበት ሁኔታ የሀገሪቱን ምዝገባ ሂደት ለዚህ በጣም መጠቀም ብዙ ተገቢነት የለውም። ይልቁንም ውሳኔ በመወሰን ብዙ ሀብትና ንብረት ላይ በሰው ሕይወትም ጭምር ላይ የሚወስኑ ባለስልጣናት ላይ ላይ ትኩረት ማድረግ የተሻለና ውጤታማ ያደርጋል። ሀገሪቱ ያላትን ውስን ሀብትም ለዚህ ያደርሳል፣ ለማሳወቅ ያስችላል ማለት ነው። ተሿሚዎችም የህዝብ ተመራጮችም የመንግስት ሰራተኞችም ጭምር በሚል ሰፊ በሆነ መልኩ እንዲመዘገቡ አዋጁ ይጠይቃል። ይሄ በመሆኑ ምክንያት የረባ ውሳኔ የማይሰጡትን በመመዝገብ የማጨናነቅ ሁኔታ ስለሚኖር ውስን ሀብቱ ለዚህ ተግባር እንዲውል ያደርጋል ማለት ነው። የአሜሪካ ድምጽ የመረጃ ምንጮች ከሀብት ምዝገባ ጋር ተያይዞ ተጠያቂ የሆኑ አካላት ስለመኖራቸው በይፋ አልተገለጸም። ዝቅተኛ ተከፋይ የመንግስት ሰራተኞች እንጂ ከፍተኛ አመራሮች ሀብታቸውን ለማስመዝገብና ለማሳወቅ ፈቃደኝነት ይጎድላቸዋል። ሲሉ አቶ መስፍን ደግሞ ተጠያቂነትን ለማስፈን ጅምሮች መኖራቸውን በ2013 የነበረን ተሞክሮ በማጣቀስ ያብራራሉ። ለምሳሌ በ2013 መጀመሪያ አካባቢ ወደ መቶ ሰባ አራት ከፍተኛ የመንግስት ባለስልጣናት በዚህ ሲስተም ውስጥ ባለማለፋቸው ወይም ደግሞ ለማስመዝገብ ፈቃደኛ ባለመሆናቸው ለፍትህ አካላት ተላልፈው የፍትህ አካላትም ወደ ሂደቱ እንዲገቡ ያደረገበት አግባብ አለ። በዚህ በጀት ዓመት ይህንን እንደ ትኩረት አቅጣጫ በሰፊው ለመሄድ አቅደን እየሄድንበት ያለ ነው። በሁለት ሺ ሁለት የወጣው የሀብት ማሳወቂያና ማስመዝገቢያ አዋጅ ማንኛውም ተሿሚ፣ ተመራጭ ወይም የመንግስት ሰራተኛ ሀብቱን ለምዝገባ ሳያሳውቅ ከቀረ ወይም ሆን ብሎ ትክክል ያልሆነ የምዝገባ መረጃ ከሰጠ በወንጀል እንደሚጠየቅ ደንግጓል። ይህን አዋጅ በትክክል ለማስፈጸም ግን እንደ ህግ ባለሙያው ሰለሞን ጎራው አስተያየት ከሚፈጸመው የሀብት ምዝበራ በላይ የተደራጀና በብቃት የሚመራ የምርመራ አሰራር መዘርጋት አለበት። በእኛ ሀገር ትልቁ ጉድለት ያለው የወንጀል ምርመራ ቴክኒኩ ጥቆማዎች ሲመጡ በጣም በተጠቀናጀ መልኩ መመርመር ይጠበቅባቸዋል። ለዚህ መነሻው ደግሞ ባለስልጣናት ዋይት ኮላር ክራይም ይባላል። ነጭ ለባሾች የሚፈጽሙት ወንጀል ነው። ያ ማለት ዝም ብሎ በዋህነትና በጅልነት የሚፈጸሙ ወንጀል ሳይሆን እጅግ በረቀቀና በተደራጀ መልኩ የሚፈጸሙ ወንጀል ስለሆነ፣ በተለይ ደግሞ በመንግስቱ መዋቅር ውስጥ ያሉ ሰዎች የሚፈጽሙት ወንጀል ስለሆነ በቀላሉ ይገኛል ተብሎ አይታሰብም። ሌላ ወደ ፍርድ ቤት፣ ወደ አቃቢ ሕግ፣ ወደ ምን ሲመጣ የሚደረገው ጫና እንደተጠበቀው ነው። ከዛ ባሻገር ደግሞ የወንጀሉ አፈጻጸም ረቂቅ ስለሚሆን የምርመራ ቴክኒኩ ያንም በማለፍ የሚመረምር መሆን አለበት። አቶ መስፍንም የተመዘገበውን ሀብት ትክክለኛነት በማረጋገጥ በኩል ውስንነቶች መኖራቸውን ይጠቅሳሉ። የተመዘገበውን የሀብት ምዝገባ መረጃ በሰፊው ትክክለኛነትን በማረጋገጥ ሀብት አስመዝጋቢዎች ያስመዘገቡት ሀብት ወይም ደግሞ የስራ ኃላፊዎች ወይም ከፍተኛ ባለስልጣናት ያስመዘገቡት ሀብት ትክክል ነው፣ ግልጽነት አለው የሚለው ላይ ግን በብዙ እርቀት አልሄድንም። የስርዓቱ ውጤታማነት መገለጫ የሆነው የተመዘገበውን የሀብት ምዝገባ መረጃ ትክክለኛነት አረጋግጦ ትክክለኛ ያልሆነ መረጃ ወይም ደግሞ የተጭበረ በመረጃ ካለ ያንን ተከታትሎ በመረጃ አጋልጦ ክስ ለሚመሰረት ለሚመረመራ አሳልፎ መስጠት ላይ ግን ብዙ እርቀት መሄድ ያለበት ይመስለኛል። በአገር አቀፍ ደረጃ ከሁለት ሚሊዮን በላይ ሀብት አስመዝጋቢዎች መኖራቸውን ከኮሚሽኑ የደረሰው መረጃ ያመለክታል። አንድ ሀብት አስመዝጋቢ ሀብቱን እንደ አዲስ በየሁለት ዓመቱ የማስመዝገብ ግዴታም እንዳለበት መመሪያው ያስገድዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን፣ ለዚህኛውም ዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭታችንን ነው። ስርጭታችን እየተገባደደ ነው። በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ ተፈናቅለው ከነበሩ 475000 ተፈናቃዮች መካከል ከ221000 በላይ የሚሆኑት ወደ የአካባቢያቸው መመለሳቸውን የክልሉ መንግስት አስታውቋል በነገው ምሽት ከሚቀርቡ ዘገባዎቻችን ውስጥ አንዱ ነው። ላለንበት የቴክኖሎጂ ዘመን ብቁና ተወዳዳሪ ተማሪዎችን ለማፍራት ኮዲንግ እጅግ አስፈላጊ ክህሎት ነው ይላል። ይህም በነገው ምሽት የምንመለስበት ርዕስ ነው። ለዛሬ ያዝነውን በዚሁ ላይ ያበቃል። ያስተናገድኳችሁ ሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ የተሰናበትን። ነገ እንገናኝ። እኔ በኩል ሰላም፣ ደህና እደሩ።